በኢትዮጵያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ የመጣው በህብረተሰቡ ዘንድ ባለው መዘናጋት ምክንያት መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ዛሬ በሰጡት መግለጫ የቁጥሩ መጨመር የሚተላለፉ መመሪያዎችን በጥብቅ መተግበር እንደሚገባ ያሳያል ብለዋል። እስክንድር ፍሬው ተጨማሪ ዘገባ ልኳል። ሳምስት ዛሬ ደግሞ አስራ አራት ሰዎች በቫይረሱ መያዛቸው ነው ሪፖርት የተደረገው በቫይረሱ የተያዙ ሰዎች አጠቃላይ ቁጥር ደግሞ ሶስት መቶ ስልሳ አምስት ደርሷል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም በሰጡት መግለጫ በተለይ ትናንት ለአንድ ቀን ከፍተኛ የሆነ ቁጥር መመዝገቡን አስታውሰዋል። እናም ህብረተሰቡ ከዚህ የቁጥር መጨመር ሊማርና ሊጠነቀቅ እንደሚገባው አሳስበዋል። የቁጥሮቹ መጨመር አሁንም የቫይረሱ የመሰራጨት እድል መኖሩንና በሚኒስትሮች ኮሚቴ ይፋ የተደረጉትን እርምጃዎች በጥብቅ እየተገበሩ መቀጠሉም በጣም አስፈላጊ መሆኑን ያሳየናል። ቫይረሱ የተገኘበት የመጀመሪያ ሰው ከስምንት ሳምንታት በፊት ይፋ ከተደረገና የጥንቃቄ እርምጃዎችን ተግባራዊ ከማድረግ አንጻር ይታይ ከነበረው የመጀመሪያ ምላሽ በኋላ አሁን እያየን ያለ ነው። በቫይረሱ የሚያዙ ሰዎች ቁጥር መጨመር ቀስ በቀስ እየተስተዋለ የመጣው የመዘናጋት ውጤት ነው ነው ያሉት። መንግስት፣ የቫይረሱን ስርጭት ለመከላከል የወጡ እርምጃዎችን ተግባራዊ በማያደርጉት ላይ እርምጃ እየወሰደ መሆኑን ቃል አቀባዩ አስታውሰዋል። በአንድ ወር ውስጥ ብቻም የቫይረሱን ስርጭት ለማስቆም ሲባል የተከለከሉ አገልግሎቶችን ሲሰጡ በነበሩ ከ44 ሺህ በላይ ተቋማት ላይ እርምጃ መወሰዱን ነው በምሳሌነት የገለጹት። በኢትዮጵያ ላለው በቫይረሱ የተያዙ ሰዎች ቁጥር መጨመር አንዱ ምክንያት በድንበር አካባቢ ያለው ሁኔታ ነው። በእነዚህ ድንበሮች በኩል ከጎረቤት ሀገራት ለሚመጡ ዜጎች በተዘጋጁ ለይቶ ማቆያዎች ካሉት መካከል እየተገኘ ያለው በቫይረሱ የተያዙ ሰዎች ቁጥር ቀላል አይደለም። ቢለኔ ስዩም እንዳሉት መንግስት በእነዚህ የድንበር አካባቢዎችም ትኩረት ሰጥቶ እየሰራ ነው። ይህ የሚመራው በዚህ ንዑስ ኮሚቴ ነው፣ በሰላምና ጸጥታ ንዑስ ኮሚቴ። ከዚህ አንጻር ከተለያዩ ዘርፎች የተውጣጣ ቡድን በእነዚህ የድንበር አካባቢዎች ምን እንደሚያስፈልግ ለመገምገም ጉብኝት አድርጓል። በዚህም መሰረት በአካባቢዎቹ ያሉትን ለይቶ ማቆያዎች ደረጃ ለማሳደግና ለማስፋት እየሰራ ነው። ለነዚህ ማቆያዎች የሚያስፈልጉ ግብአቶችን ለማቅረብ እንደዚሁም የቫይረሱ ቁጥር እንዳይጨምር ለማድረግ የድንበር ቁጥጥርን ለማጥበቅ እየሰራ ነው ነ ያሉት መንግስት የቫይረሱን ስርጭት ለመከላከል የሚከተለው አንዱ መንገድ የመመርመር አቅምን ማሳደግ እንደሆነ ቢለን ያስረድተዋል። እሳቸው እንዳሉት በቫይረሱ የተያዘ የመጀመሪያ ሰው በኢትዮጵያ በተገኘበት ወቅት የአገሪቱ የመመርመር አቅም ዜሮ ነበር። ዛሬ ግን በቀን በድምሩ 7500 ናሙናዎችን የመመርመር አቅም ያላቸው 26 ላቦራቶሪዎች በሀገሪቱ እንደሚገኙ ነው ያመለከቱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።